ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን፣ በኢትዮጵያ የሰብአዊ መብቶች ኮሚሽንና በሂውማን ራይትስ ዋች የኦሮሚያ ሁኔታ ሪፖርቶች መካከል ባለው መጣረስ ላይ የተጀመረው ንግግር በዚህ ምሽት ይጠናቀቃል። ሰዎች በሕይወት የመኖር መብት አላቸው። በማንኛውም ሁኔታ አንድም ነፍስ ቢሆን ሊጠፋ አይገባውም። እንደዛ ነው መታየት ያለበት። በዛ መነጽር ነው መታየት ያለበት፣ ነገር ግን ያልተደረገም። የህገ መንግስት ባለሙያ ዶክተር ጸጋይ አራርሳ፣ ምዕራባውያን ያላቸው ፍላጎት ያው ትንሽ ተሳሰበ ነው እንግዲህ። ሁለት መንታ መንታ ገጽታ አለው። በመንግስታት ደረጃ በአንድ በኩል እሴታቸው ነው። ግለሰብ መብት ሰብአዊ ወጥ እሴታቸው ነው። ለረጅም እያበለጸጉት ነው ስለዚህ እሴታቸውን ማሰፋት ይፈልጋሉ። ዓለምን በሙሉ እንደ መልካቸውና እንደ አምሳላቸው መቅረጽ ይፈልጋሉ። በተማሳይ ደግሞ እንደገና የፖለቲካ መሳሪያም ጭምር ነው። ከአዲስ አበባ አቶ ዳንኤል ብርሃኔ፣ ሁለቱም በምሽቱ ለጥያቄዎቻችሁ መልስ ይሰጣሉ። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን እሁድ ሰኔ 19 2008 ዓመተ ምሕረት አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ። አዲሱ አበበ ነኝ ዜና የማሰማው። በአንድ የሞቃዲሾ ሆቴል ውስጥ ከአሸባሪዎች ጋር የነበረው ፍጥጫ ማብቃቱን የሶማሊያ ባለስልጣናት አስታወቁ። በተካሄደው ጥቃት የአካባቢ አየር ጥበቃ ሚኒስትሩን ቡሪ መሐመድ ሀምዛን እና ሶስት የራዲዮ ጋዜጠኞችን ጨምሮ ሀያ ሰዎች ሞተዋል። ከሆቴሉ ደጅ መኪና ውስጥ ቦምብ አጥምዶ ያፈነዳው አልሻባብ ለጥቃቱ ኃላፊነት ወስዶ ሆቴሉ የመንግስት ደጋፊዎች የሚሰበሰቡበት ነው ማለቱም ተደምጧል። በመጪሁ ዳር በሚካሄደው የጋና ጠቅላላ ምርጫ ወቅት የፖሊስ መኮንኖች ገለልተኞች እንደሚሆኑ ዋናው አዛዥ ኢንስፔክተር ጀኔራል ጆን ኩዳሎር በመላው አገር በተካሄደ አንድ የፖሊሶች ሴሚናር ላይ አስታወቁ። ኩዳሎር በፖለቲካው ረገድ ሙያዊ ግዳጃችንን አክብረን በገለልተኝነት መንቀሳቀስ ይኖርብናል፣ ሕዝባችንም አስተማማኝ የደህንነት ጥበቃ ሊያገኝ ይገባዋል ማለታቸውን ዘገባዎች ጠቅሰዋል። የኢራቅ ኃይሎች ለቀናት ባካሄዱት ውጊያ የፋሉጃ ከተማን ከእስላማዊው አማጺ ቡድን አይሲስ ሙሉ በሙሉ ማስለቀቃቸውን የኢራቁ ከፍተኛ ባለሥልጣን ሌፍትናንት ጀኔራል አብዱል ዋሃብ አልሳዲ ዛሬ እሁድ አስታወቁ። ከተማይቱ ከአይሲስ ነጻ ወጥታለች፣ ሆኖም ከባድ ውድመት ስለደረሰባት እንዳልነበር ሆናለች ብለዋል። ጀኔራሉ አክለውም ብሪታንያ ከአውሮፓ ሕብረት በመውጣቷ የተፈጠረው ድንጋጤ እንደቀጠለ ባለበት በአሁኑ ወቅት አውሮፓን በመጎብኘት ላይ የሚገኙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ቀደም ብሎ ባልተያዘ ፕሮግራም ወደ እንግሊዝ ጎራ ሊሉ መሆናቸው ተሰማ። ከዚያም ወደ ብራስልስ ብቅ ይላሉ ተብሏል። ኬሪ ከእንግሊዙ አቻቸው ፊሊፕ ሃሞድ እና ከሌሎች ባለሥልጣናት ጋርም ይገናኙና ይወያያሉ ተብሏል። የአፍጋኒስታን ደህንነት ኃይሎች ከፓኪስታን ጋር በሚያዋስነው ድንበር አቅራቢያ ለበርካታ ቀናት ባካሄዱት የአየርና የየብስ ወረራ ከ135 በላይ የአይሲስ ተዋጊዎችን ገድለው በርካታዎቹን እንዳቆሰሉ ምስራቃዊ አፍጋኒስታን የሚገኙ ባለሥልጣናት አስታውቀዋል። ናንግራ ክፍለ ሀገር ውስጥ ባለችው ኮድ ከተማ በተካሄደው በዚህ ውጋ ቢያንስ 12 የአፍጋኒስታን ወታደሮች ሞተው ሌሎች 18 መቁሰላቸውን የክልሉ የደህንነት ባለሥልጣናት አረጋግጠዋል። ቻይና ውስጥ አንድ የህዝብ ማመላለሻ አውቶቡስ አውራ መንገዱን ከሚከፍለው ቋሚ ግንብ ጋር ተጋጭቶ 35 ተሳፋሪዎች መሞታቸውና አውቶቡሱም በግጭቱ የተነሳ እሳት ተቀጣጥሎ መቃጠሉ ታውቋል። ሌሎች 20 ሰዎች የቆሰሉበትን አደጋ ያደረሰው ሾፌር በቁጥጥር ስር መዋሉም ታውቋል። አድማጮች፣ ለሰዓቱ ያለን አጠር ያለ ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 19 2008 ዓ ም ምሽት ፕሮግራም ነው። የዓለም ኢኮኖሚ እንደሚታየው የምስራቀው ዘመን ወደ ምስራቅ እያጋደለ የመጣ ከኔ ድገት ናለው። ያ ምን ማለት ነው ነው ዶክተር ከላሊ አድሃና የምስራቅ አፍሪቃ የህዋ ሳይንስ ማስተባበሪያ ጽህፈት ቤት ዳይሬክተር ናቸው። ስለ ጊዜያችን የህዋ ሽሚያና ግፊያ ያጫውቱናል። አሁን ረመዳን ላይ ላላችሁ ሙስሊም ምዕመናን የህውለት እንዳለን የረመዳን ነሺድ አንጋብዛችሁ እንዳለን አመሰግናለሁ። ለሙስሊም ምዕመናን በድጋሚ መልካም ረመዳን። ወደ መጀመሪያው ዝግጅት እንለፍ። የሰብአዊ መብቶች ተሟጋቹ ዓለም አቀፍ ቡድን ሂውማን ራይትስ ዋችና በኢትዮጵያ መንግሥት የተቋቋመው የኢትዮጵያ የሰብአዊ መብቶች ኮሚሽን በቅርቡ ኦሮሚያ ውስጥ በተቀሰቀሰው ሕዝባዊ ተቃውሞ ምክንያት በሰልፈኞችና በኢትዮጵያ መንግሥት የጸጥታ ኃይሎች መካከል ስለነበረው ግጭትና የመብቶች ጥሰት እጅግ ተጻራሪ የሆኑ ሪፖርቶችን አውጥተዋል። የኢትዮጵያ መንግሥት ከዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድኖች በየጊዜው የሚቀርቡበትን የዜጎች መብቶች ጥሰት ክሶች አይቀበልም። እንደ ሁማን ራይትስ ዋች ያሉ የሰብአዊ መብቶች ተሟጋች የሆኑ ዓለም አቀፍ ድርጅቶችን ኒዮ ሊበራል አጀንዳ ያላቸው እያለ ሪፖርቶቻቸውን ያጣጥላል። የገዢው ፓርቲ ፖሊሲ ተቃዋሚዎች ግን በቅርቡ በኦሮሚያና በቅማንት እንደ ተስተዋለው ባለፉት ዓመታትም ዜጎች በአልሞ ተኳሾች እንደሚገደሉ ይናገራሉ። በሁለቱ ሪፖርቶች ይዘት ዙሪያ አድማጮቻችን ጥያቄዎቻቸውን ልከውልናል። ሁለት የህግ ምሁራን አቶ ዳንኤል ብርሃኔ ከአዲስ አበባና በአውስትራሊያ ዩኒቨርሲቲ የህግ መምህር ዶክተር ጸጋዬ አራርሳ ከየበኩላቸው እይታ መልስ እንዲያካፍሉን ጋብዘናል። የዝግጅቱ የመጨረሻ ክፍል ቀጥሎ ይቀርባል። አዘጋጅና አቅራቢ ትዝታ ብላቸው ነች። በኢትዮጵያ መንግሥት የተመሠረተው የኢትዮጵያ የሰብአዊ መብት ኮሚሽን ለዜጎች መብቶች በጽናት ለመቆም በእውነት ነጻነቱና ብቃቱ አለው? መሠረታዊ ችግር እኔ እዚህ ሀገር የሚታየኝ ምንድን ነው? ይሄ ከድሮ ጀምሮ ይዘን የመጣ ነው። ምንድን ነው? ማጥፋቱን ጥፋቱን ባለ አባታት ፍቶሃል ግን ባለ አገር ካስ የሚባል ነገር የድሮ አባባል አለ እና በዛ አስተሳሰብ ነው ከመጀመሪያው የተቃኘው። እኔ ለምሳሌ አሁን ያሉትን የሰብአዊ መብት ኮሚሽን ኮሚሽነሩ በእንትም ብዙም ድሮ አላገኘሁም ግን ከበፊቱ ጋር ለምሳሌ አንድ ጊዜ አግኝቻቸው ሰፋ ርጌ ተወያይቼ ነበረ። ለምንድ ነው እዚህ እዚህ ቦታ ላይ መንግስት እንዲያጥፍቷል ብላችሁ ለምንድነው በአደባባይ ማታሳጡት ማታፋጠጡት? እንደዛ ያደረጉ አካሎች ሊያስተካክሉ ይችላሉ። የግድ የሚመለከተውን አካል ክልል የሚሆን ኳቴቨር ጠቅሳችሁ ምስል እኛ እንደ ሌሎቹ እንደዛ ነገር ውስጥ አደለ የምንገባው፣ በመግባባት በመናበብ በማስተማር ነው። አላማችን እንደዛ ነገር ነው ያሉኝ። ያ ሳማኝ አይደለም። ጉዱ አደባባይ ካልወጣ፣ ማለት ሰብዓዊ መብት ኮሚሽን ሊሰራ የሚችለው ስራ አደባባይ ማውጣትና ማሳጣት ነው። ያ ነው ያለው ጉልበት። ሌላ ጠበንጃ የለው ወይ? ሌላ ምንም ነገር የሚከለክለው ወይ? ባጀት አይከለክል ምን ያደርጋል? ሌላ በአደባባይ ሲያሳጣሽ፣ ያን ጊዜ ወይ ትታረሚያለሽ፣ ዋን ነገር ታደርጊያለሽ። ይህንን ለማድረግ ይህን ስቴፕ ለሚሄድ ፈቃደኛ እስካልሆኑ ድረስ ለውጥም ተጽዕኖም ሊፈጥሩ አይችሉም ብዬ ነው የማምነው። ምንድነው እንዳጠቃላይ ያለው ችግር መስሱ ጋር ብቻ ለም ዳኞችም ጋር ሌሎችም። አንድ ቦታ ችግር ገጥሞሽ ይሆናል አላፊ ጋር ብትሄጂ አንድ ኃላፊ ችግር ሊፈጥርብሽና ከሱ በላይ ያለው ሹመኛ ገብቴጂ በቃ ተስማሚ ወይ ታረቂ ምናምን ነው የሚለው። አሁን ወደ ሰባዊ መብቱ እንዴት ነው ይህን ላመጣው የፈለግኩት? የመንግስት መብት፣ የመንግስት ገጽታ፣ የመንግስት ፍላጎት፣ የመንግስት ጭንቀት ገለመሌ ናቸው ቅድሚያ ይሰጣቸዋል። በዛ መነጽር ነው መጀመሪያ የምናየው ነገሮችን። ስለዚህ የአንቺ መብት መረገጥ ወይም የአንቺ እንደዚህ እና እንደዛ መሆን በበቂ ሁኔታ አይታይም እና የሰብአዊ መብት ግንዛቤ የለም ማለት ብዙም አጋነን አይሆንም ወይ ደግሞ በቃ ባለባት አጥቷል ግን፣ ባለ ሀገሪ ካስ ነው መነጽሩ በዛ መነጽር ሲታይ ሁልጊዜም ቢሆን ጠፋቱ እየኮሰመነ ተማጣኝ የመሰለ አምጣቱ አይቀርም። ዶክተር ጸጋዬ ይገባኛል እዚህ ላይም መልስ ሊሰጡኝ እንደሚጓጉ ግን ሁለት ተመሳሳይ በኢሜይል የመጡ ጥያቄዎች አሉና እነዚህ ደግሞ በጣም ጥሩ ናቸው። ኢትዮጵያንና ምዕራባውያንን በተለይም ዓለም አቀፍ የሰብአዊ መብት አያያዝን የተመለከተ ነው። አቶ ሳተናው አሊ ብዙ ጥያቄ ነው የሰነዘሩት ግን ከዚህ ከሚቀጥለው ከሌላው ጥያቄ ጋር የሚሄድልኝ፣ ሰብአዊ መብትና የኢትዮጵያ በተለይም የህወሀት ብሎም የምዕራባውያን ግንኙነትና ጥቅም በኢትዮጵያ ላይ ያላቸውን አመለካከት ከራሳቸው ጥቅም አንጻር በኢትዮጵያ ላይ ያላቸውን አመለካከት ብትተነትኑልን ይላሉ፣ ከምዕራባውያን ጥቅም አንጻር። ሌላው ደግሞ አቶ ደሴ ማን ያዘዋል ይባላሉ። የኢትዮጵያ መንግስት እብሪት እሳቸው እብሪት ለሚሉት የምዕራባውያንን ለሰብአዊ መብት ክብር ጆሮ ዳባ ልበስ ብሎ ሽብርን የመዋጋት ፖሊሲ ላይ ብቻ ማትኮር ምክንያት ነው ይላሉ። እና የጦር ኃይሎች የኦሮሞ ተማሪዎችን ብቻ ሳይሆን የኢትዮጵያ ዜጎችን በያሉበት እንደ አውሬ ግንባር ግንባራቸውን ብለው ሲገሉ የዩናይትድ ስቴትስ እሺ፣ ጥሩ ጥያቄዎች ናቸው ሁለቱም። ቀደም ሲል የተነሳውን አንድ ነጥብ እኔም ልጨምርበትና ከዛ ወደ እነዚህኞቹ ጥያቄዎች በቀጥታ ሄዳለሁ። ልክ ነው። የሰብአዊ መብት ኮሚሽን ዋና ስራው አንዱ መንግስትን ወይም የስልጣን አካላትን ሰብአዊ መብት እንዲተገብሩ ማድረግ፣ ያን ሳይችሉ ሲቀሩ ሪፖርት በማቅረብ ማሳጣት ዋና ስራቸው ነው። እኔ እንደምለው እንዲሁም የፖለቲካ ስነ ምግባሩን የሚቃኝ ተቋም ነው፣ መንግስት፣ የመንግስት ሕሊና ሆኖ የሚያገለግል ተቋም ነው ብዬ ነው ማምነው። እነዚህ ሪፖርቶች ተአማኒነታቸው፣ ትልቅነታቸው፣ ስልጣናቸው፣ ተጽዕኗቸው በእውነታቸው መጠን ነው በያዙት እውነት መጠን ነው። ስለዚህ ይህንን እውነት ሲያስቀምጡ እንደዚህ አይነት ሪፖርት አወጥተው እውነት ሲያስቀምጡ መንግስትንም ሆነ ሌሎችን ሰብአዊ መብት የሚጥሱ ወገኖችን የማሳፈር የማሸማቀቅና ህሊናቸውን የመሞገት ስራ ይሰራሉ ተብሎ ነው የሚጠበቀው። አሁን እንደዛ አይነት እውነትን አንጥሮ የማውጣትና ጥፋተኞችን የማኮሰስ ተግባር ባለማድረጋቸው ህሊናው የታወረ አገርና መንግስት እንድንሆን ነው ያደረገን እና በዚህ ላይ ከዳንኤል ጋር አልጣላም፣ አይ ቲንክ በዚህ የምንግባባ ይመስለኛል። እንደተባለውም ቅኝቱ የመንግስትን ጥቅምና የመንግስትን ጭንቀት ማስጠበቅ፣ የመንግስትን ፍርሃት ማስቀረት ሆኖ ስለተገኘ ነው ለመብት ቅድሚያ ሳይሰጥ የቀረው። ለነገሩ ግን እንደዚህ አይነት ተቋም ሲኖር መጀመሪያ ቅድሚያ የሚሰጠው ለሰው ለሰዎች መብቶች መሆን አለበት እና የሰዎች መብቶች ግድ ይለኛል ብሎ እንቅልፍ ሊነሳው ይገባል። ያንን አላደረገም። አሁን እዚህ አንዳንድ ጥያቄዎችም እንዳሉት ሰዎች በሕይወት የመኖር መብት አላቸው። በማንኛውም ሁኔታ አንድም ነፍስ ቢሆን ሊጠፋ አይገባውም። እንደዛ ነው መታየት ያለበት። በዛ መነጽር ነው መታየት ያለበት። ነገር ግን ያልተደረገም። ከዚህ በመለስ ሌሎች የተነሱት ጥያቄዎች የምዕራባውያንና ኢትዮጵያ ውስጥ ያለው የሰብአዊ መብት የምዕራባውያን ጥቅም በአንድ በኩል ኢትዮጵያ ውስጥ ያለው የሰብአዊ መብቶች ሁኔታ እንዴት ይታያል? ኢትዮጵያ ለምዕራባውያን እንደሚባለው የስትራቴጂክ ወዳጅ ነች ይባላል። ተደጋግሞ በዛ ሰብሪጅን ውስጥ በምስራቅ አፍሪካ ውስጥ ትልቅ ጠንካራ የሚባል ለምዕራባውያን የስትራቴጂ ወዳጅ ተደርጎ ይወሰዳል። ከዚህም የተነሳ የምዕራባውያንን የምዕራባውያኑን የጸረ ሽብር ጦርነት በትዋጋለች ይችላል አንድ ጽሁፍ። እንዲሁም የዛ አካባቢ ዴፒቲ ሸሪፍ ነው ኢትዮጵያ መንግስት ይባላል። በሶማሊያ አለ፣ በዳልፉር አለ፣ በፒስ ኪፒንግ ሚሽን በተለያዩ ቦታዎች፣ በዛ ክልሎች፣ በክልሉ ውስጥ ባሉ ሀገሮች ውስጥ የሚንቀሳቀስ ተቋም ነው ምዕራባውያንን ወክሎ ይባላል። በሌላ በኩል የኢትዮጵያ መንግስት ቴምፕራመንት ከምዕራባውያን ጋር የሚስማማ አይደለም። አይዲዮሎጂካሊ እኔ ያለኝ ዲቨሎፕመንታል ስቴት ነው። ኒዮ ሊበራል ሎጂክ አልቀበልም። እንደዚህ እንደዚህ ያለ ሬቶሪካል እንትኖች አሉት። ነገር ግን ያው በተግባር የሚፈጽመው ግን የምዕራባውያኑ የጸረ ሽብር አጋዥ ጸረ ሽብር እርምጃ ጦርነቶች አጋዥ ሆኖ ነው። ከዚህ የተነሳ ይሄ ቅድሚያ ስለሚሰጠው የጸረ ሽብር ሽብርን የመከላከል ተግባር ቅድሚያ ስለሚሰጠው አገር ውስጥ ያለ የሰብአዊ መብት ሁኔታ ከነሱ እይታ ውጪ ባይሆንም መጀመሪያ አንገብጋቢ ሆኖ ግን አይነሳም። ምክንያቱም እነሱም የሚፈልጉት ጥቅማቸውን ነው። ጥቅማቸው ከተነካ ወይም ደግሞ ይሄ የእነሱ ስትራቴጂክ ወዳጅ በጣም ካቅሙ በላይ የሆነ ሊወድቅ ከሆነ ግን ሌላ ወዳጅ ለመፈለግ በዛ ጊዜ ድምጻቸው ከፍ እያለ ይሄዳል። እስከዛ ድረስ ግን ይሄንን መንግስት ብዙውን ነገር ይችሉታል፣ ማለት ቶለሬት ያደርጉታል እና እንዲሁም አንዳንድ ጊዜ እንደ መቀበልም እያደረጉ ይወስዳሉ። ኦቨርኦል ሴኪሪቲ አለ፣ ጠንካራ መንግስት ነው፣ ነገሮችን ተቆጣጥሮ ይኖራል የሚል ስሜት ካላቸው ሌላውን ነገር ሌላም ምክንያት አላቸው። ዶሜስቲክ ጉዳይ ነው፣ የሀገር ውስጥ የፖለቲካ ጉዳይ ስለሆነ በዛ ጉዳይ ጣልቃ አንገባም የማለት ቴንደንሲ አለው። ይሄ እንግዲህ ሪያሊስት የሆነ የዓለም አቀፍ ግንኙነት መርህ የሚፈጽመው ነገር ነው። የኢትዮጵያ መንግስት በጣም ኮምፕሌክስ መንግስት ነው። በጣም ውስብስብ ባህሪ ያለው መንግስት ነው። የኢትዮጵያ መንግስት በጣም ውስብስብ ባህሪ ያለው መንግስት ነው። ይሄን የምንልበት ምክንያቱ ምንድን ነው? በአንድ በኩል ከምዕራባውያን ጋር የማይጣጣም የኢኮኖሚ ፖሊሲ አለኝ እና ምዕራባውያን የፈለጉትን ያህል ቢያዙኝ አልመ- አይመለከተኝም የሚል እና እነሱ በሰብአዊ መብትን በምንም ጉዳይ የሚናገሩትን ንግግር አልሰማም የሚል ባህሪ ያሳያል። በሌላ በኩል ደግሞ የእነሱን የጸረ ሽብር ጦርነት ይዋጋል፣ የነሱን እርዳታ ይፈልጋል። እርዳታቸውን ደግሞ ለማግኘት የሰብአዊ መብት ቋንቋ ይናገራል። ምክንያቱም አሁን የዓለም አቀፍ ግንኙነት ማካሄጃ ከረንሲ ያለው ቋንቋ የሰብአዊ መብት ቋንቋ ስለሆነ የዴሞክራሲ ቋንቋ ስለሆነ፣ ምርጫ ያካሄዳል፣ ህገ መንግስት ይጽፋል፣ ህገ መንግስታዊነትን ይናገራል። እናም ሰብአዊ መብቶችንም ኮሚሽንም ያቋቁማል፣ የሰብአዊ መብት ተቋም፣ ከዛ እርዳታ ያገኝባቸዋል። ከዛም አልፎ የተወሰነ ተቀባይነት ለማግኘት ይጠቀምባቸዋል። ከዚህ የተነሳ በጣም ውስብስብ መንግስት ስለሆነ ለነሱ ከሩቅ ጥቅማቸውን ብቻ ቅድሚያ ሰጥተው ለሚያዩት ምዕራባውያን ለአረዳድም ይቸግራቸዋል እና ዘልቀው ዝርዝሩን ነገር አይተው ይሄን ውስብስብ የሆነ ባህሪውን ለይተው እናም በትክክል በመርህ ደረጃ ከነሱ ጋር ተገናኝተው በመርህ ደረጃ ተቃውሟቸውን አሰምተው በመርህ ደረጃ እርዳታቸውን ገድበው ያ መንግስት በራሱ ማድረግ የሚችለውን ብቻ እንዲያደርግ ማስገደድ ያቅታቸዋል። ይሄ ነው አንዱ ችግሩ። ከዛ በተረፈ ያው አለም አቀፍ ሁል ጊዜም አለም አቀፍ ግንኙነት በራስ በአገራዊ ጥቅም ላይ ተመስርቶ የሚካሄድ ከመሆኑ የተነሳ ይሄም አንዱ ገደብ ነው ብዬ አምናለሁ። እሺ፣ አመሰግናለሁ አቶ ዳንኤል ብርሃኔ፣ በዚህ ላይ የሚሰጡኝ አስተያየት ካለ እና ወደ መጨረሻው ጥያቄ እናልፋለን። የሰብአዊ መብት ጉዳዮች ላይ ምዕራባውያን ያላቸው ፍላጎት ያው ትንሽ የተሳሰበ ነው። እንግዲህ ሁለት መንታ መንታ ገጽታ አለው በመንግስታት ደረጃ በአንድ በኩል እሴታቸው ነው። እነሱ የግለሰብ መብት ሰብዓዊ መብት እሴታቸው ነው። ለረጅም ጊዜ ያበለጸጉት ነው። ስለዚህ እሴታቸውን ማስፋት ይፈልጋሉ። ዓለምን በሙሉ እንደ መልካቸውና እንደ አምሳላቸው መቅረጽ ይፈልጋሉ። በተማሳይ ደግሞ እንደገና የፖለቲካ መሳሪያም ጭምር ነው። ሁለቱም ነገር ነው። እንግዲህ ጎን ለጎን ስለሚቀላቀል ነው አንዳንዴ አይተው እንዳላዩ ይሆናሉ፣ ሌላ ጊዜ ደግሞ በጣም ያስጮሁታል። እንደ የቦታ ምርጫ የምናይባቸው ነገር ግን ሙሉ በሙሉ ከፖለቲካና ውስጥ ለፖለቲካና ለተጽዕኖ ብቻ ብሎ የሚጠቀሙበት ነው ብሎ ማሰቡ ፌር አይሆኑም። ከምር ማምኖበት ይንቀሳቀሳሉ። እነዚህ የሰብዓዊ ድርጅቶችም እንደዛ አይነት ነገር ነው ያለባቸው በጣም እነዚህ ነገሮች የሚያምኑበት ከምራቸው የሚያንገበግባቸው እንቅልፍ የሚነሳቸው ሰዎችም አሉባቸው። እንደገና ለታዋቂነትና የመሲህነት ስነልቦና ይዘውም እነዛ ድርጅቶች ውስጥ የሚሰሩ ሰዎች አሉ። ከሁለቱም ውስጥ ደግሞ ሆነው እንደገና የአሰራርና የጥራት ችግር ያለባቸውም አገቱም አቅሙም ያንሰው ነው እንደ ኢትዮጵያና አይነት ቦታ የሚመደበው ከነጮች መንግስታት ከዲፕሎማቶችንም ከሰብ ድርጅቶች እንደ ኢትዮጵያን ሀገራ ኢትዮጵያ የመጨረሻ ሀገር ነች አለም ላይ ስራ መላመጃ ነች ኢትዮጵያ ጋዜጠኛ ምንም ሲመደብ ያው የመጨረሻ ነው የሚመደቡት ነጫዎቹ። ከዛ የተሻለ ልምድ ሲኖረው ነው እንግዲህ ሰው ወደ ምስራቅ ኤዥያ ከዛ ወደ አውሮፓ ወደ ደቡብ አፍሪካ የሚመደበው። ስለዚህ የአቅም ማነስም ይኖራል እና ሁለቱ የተቀላቀለ ስ ያ ሁሌ በጥንቃቄ ነው ማየት ይኖርብን ሁሌ ያው የአይዲዮሎጂ መሳሪያ ነው ብለን ሙሉ መግፋት መግፋትም አግባብ አይሆንም። ያ የተጠቃለለ ስለሆነም ያ መጠላቀር ስላለም ነው ኢትዮጵያ ላይ የሚመሰልሱ ስለነገሩ፣ እንጂ ተገልጠም ሊጠነክሩ ይችሉ ነበረ። የሴኩሪቲ ና ሌላ ኢንተረስት ባይኖራቸው ኖሮ እንደዚህ አሁን ዝም እንደሚዩትም ዝም አይሉም ነበረ። የኢትዮጵያን ሰብአዊ መብት በተመለከተ እንዲሁም ደግሞ በተለይም ደግሞ ሂዩማን ራይትስ ዋች እና የኢትዮጵያ ሰብአዊ መብት ኮሚሽን ስላነሱት ስለ ኦሮሚያ ጉዳይ ነጻ የሆነ ኮሚሽን፣ አጣሪ ኮሚሽን ይቋቋም የሚል አንድ ጥያቄ ደርሶናል እና እሱን አሰማችሁና እዛ ላይ አስተያየታችሁን ሰጥታችሁን ይቋቋም በሚለው መስማማት ብቻ ሳይሆን እንዴት ይቋቋም፣ ምን ይሁን? ካሁን ቀጥሎ ኢትዮጵያ ውስጥ የሰብአዊ መብት አያያዝ ሲተች ለአመታት ነው የቆየው። ብዙውን ጊዜ ይሄ አሁን ስልጣን ላይ ያለው መንግስት ስለ ሰብአዊ መብት ሲጠበቅ ሲጠየቅ ስለ ቀደመው መንግስት ነው የሚያነሳው፣ ከደርግ መንግስት ጋር ነው የሚያነጻጽረው። ነገር ግን አሁን ባለንበት ዘመን ኢትዮጵያ ውስጥ ሰዎች መብታቸው ተከብሮ በሰላም ሰላማዊ ሰልፍም ይሁን ስብሰባም ይሁን ዜጎች መብታቸው ተከብሮ ሕይወታቸው ተከብሮ የሚኖሩበት ሁኔታ እንዴት ነው አንድ ይሄን ያለፈው ተቃውሞ አላለፈም። አሁንም እየተካሄደ ነው፣ ኦሮሚያ ውስጥ ብልጭ ድርግም በሚልበት ሁኔታ እየተካሄደ ነው። እና እልባት የሚያገኝበት ሁኔታ ምንድን ነው? እና የሚዳኘውስ ነጻ ኮሚሽን እንዴት ነው መቋቋም ያለበት የሚለው ላይ ሀሳባችሁን ትሰጡኛላችሁ። ጥያቄውን አሰማችኋለሁ። አስፋው ገብረ መስቀል ከሚያሚ ፍሎሪዳ ነው ምደውለው። በህወሓት ኢህአዴግ የተቋቋመው የሰብአዊ መብት አስከባሪ ቢሮ ኃላፊ አዲሱ የሰጠውን ማብራሪያ በእናንተ ሬዲዮ ሰብቸዋለሁ። የሚያሳዝነው ጠቅላይ ሚኒስትሩና ሆዴዛዊቷ ወይዘሮ አስቴር ህዝቡን ያስቆጣው ሙሰኝነትና መልካም አስተዳደር ጉለት መሆኑን ጠቅሰው በተለይም ጠቅላይ ሚኒስትሩ ይቅርታ መጠየቃቸው የሰለጠነ አካሄድ ሲሆን፣ በአንጻሩ የህወሓቱ ካድሬ አዲሱ የዚያን ሁሉ ሰው እልቂት ትክክለኛ እርምጃ ነው ሲል አወድሶታል። ሌላው ደግሞ የቅማንትንና የአማራን ህዝብ ማለትም የቅማንትና የአማራ ህዝብ በጥቅስ በትምህርታ ጥቅስ ውስጥ ይሆንልኝ፣ ራሳቸው ህወሀቶች ደም አፋት ሰው ለዚህ ተጠያቂው የአማራው ድርጅት ነው፣ ስለዚህ ይቅርታ እንዲጠይቅ በሚል አዟል። ጠመንጃ ራሱ ገሎ ራሱ ይጮሃል እንደሚባለው መሆኑ ነው። በጥቅሉ በአዲሱ ሪፖርት፣ በእኔ እምነት ጭፍን የካድሬ ሪፖርት ነው ብዬ ነው የምደመድመው። ህወት እንደምታውቁት ከአፈጣጠሩ ጀምሮ አድጎ ጎልምሶ አሁንም ማረጀበት ደረጃ ላይ ሲደርስ ችግሮችን በጠመንጃ እፈታለሁ ብሎ የሚያምን ድርጅት ነው። እዚህ ላይ መጠየቅ የምፈልገው እንዲህ አይነቱ ኢሰብአዊ ጭፍጨፋና እልቂት፣ ግጭት መታራት ያለበት ፍጹም ገለልተኛ በሆኑ አካላት ነው ወይንስ ግድያውን፣ ግፉን በፈጸመው አካል በዚህ ላይ ምን ትላላችሁ? የሚል ጥያቄ ነው። አመሰግናለሁ። ለአቶ ዳንኤል ብርሃኔ ቅድሚያ ልስጥ እና ከዚያ ዶክተር ጸጋይ እሺ። መጀመሪያ አሁን ያሰሙያችሁን ድምፅ ላይ ከማንትና አማራን ህወሓት አጋጨ ምናምን የሚለው ይሄ ዶግ ዊስል ፖለቲክስ ይባ ራሻል ዶግ ዊስል ፖለቲክስ የሚባለው ነው እና እኔ ይህንን ቢሄ ራሱ ማስታለፍ ያለበትም አይመስለኝም። ማለት ሬዲኩለስ። ይህንን ብቻ ነው እሱን በተመለከተ የሚለው። ወደ ቀረው ወደ ቁም ነገሩ ስመጣ ነጻ አጣሪ ኮሚሽን እንግዲህ ምንድነው ነጻ የሚባለው አሁን የውጭ ሀይሎች ምናምን የሚምጡ የሚለው ደረጃ ላይ መድረሳችን እርግጠኛ አይደለሁም። ግን አገር ውስጥ ባለው ሁኔታ እንግዲህ ኖርማል የፓርላማ ውስጥ ተቃዋሚዎች ቢኖሩ ኖሮ ተቃዋሚ ፓርቲዎች የተካተቱበት ኮሚሽን ፓርላማ ራሱ ያቋቁም በቂ ይሆን ነበረ። ግን አሁን ባለው ሁኔታ እና ኢህአዴግና ደጋፊዎቹ ብቻ ስለሆኑ ምክር ቤት ውስጥ ያሉት ያሉበት የተቻለ የሚሆነው ተቃዋሚ ፓርቲዎችን ሚዲያዎችና ሲቪክ ማህበሮችን አካተተ አካል አቋቁመው ያም ደግሞ ተማጣይን አይደለም፣ ምክረን አንድ ብይን ለመስጠት ሳይሆን ሰፋ ያለ ማንዴት ይዞ ቅድም የጠቃቀስኳቸው ነገሮች እንዴት ተነሳ፣ የተለያዩ አካላት ምን ሚና ሊጫወት ይገባ ነበረ፣ ራሱ ለዚህ ተዛማጅ የሆነ የአደረጃጀት የሚሆን ወይም ደግሞ የፈጥነው ምለሳ ይሄ ኤርሊ ዋርኒንግ የቅድመ ማስጠንቀቂያ የሚሆን ሌላ የፖሊሲ ሆቴል ማስተካከያ የሚያስፈልግ ከሆነ በዚህ አይነት ሰፋ ያለ ማንዴት ይዞ የተለያየ አካላት ያሉበት ለመማማሪያ የሚሆን ማለት ነው፣ አካል ተቋቁሞ በዚህ ደረጃ ቢካሄድበት ጥሩ ነው ብዬ ነው ማስበው። ኢትዮጵያ ውስጥ የተለያዩ አካላቶች መካት ትችላሉ። ደግሞ የተለያዩ ሰዎች በተካተቱና በሰፋ መጠን ልዝብ ልዝብና የሚያስተውሉ የመሆኑ ድሉ ሰፊ ነው። ማለት ኢትዮጵያ ውስጥ ያለው ሁሉ ከመንግስት ተጽዕኖ ውጭ አሁን የሚለውን ብዙም አያሰጋኝም። ምክንያቱም ብዙ ኃላፊ የሚሰማሱ ሰዎች ይኖራሉ። ማለት በሰፋ ቁጥም አገር የምንማርበት መንገድ ለሀገር ትምህርት የሚሆን ነገር መውጣት ይችላልና በዛ መልኩ ቢሆን እኔ የተሻለ ይሆናል ብዬ አስባለሁ። በዚህ በዚህ መረዳት ሰፋ ያላጣሪ ኮሚሽን እንዲቋቋም ጥሩ ነው። የሰብአዊ መብት ኮሚሽን ነጻ ነው ነጻ አደለም ለማለት ሳይሆን በአጠቃላይ ሰብአዊ መብት ኮሚሽን ማንዴቱም ውስን ነው፣ የሰው ኃይሉም ውስን ነው። አሁን ያጠናውም እስከምናውቀው እስካለን መረጃ ድረስም በጣም ጠባብ ፍሬምወርክ ይዞ ነው። ስለዚህ ከዚህ አንጻር እነዚህ ክሰት በሚያሟላ እነዚህ ክሰቶች በሚያር መልኩ ሰፋ ባለ አካል ቢሄድበት ጥሩ ነው። አመሰግናለሁ። እንዴት ሰው የኦሮሚያው የኦሮሚያ ተቃውሞ እልባት የሚያገኘው ለሚለው እኔ የኦሮሚያ ተቃውሞ እልባት ሊያገኘው የሚችለው ማለት የኦሮሚያ ተቃውሞ አብዛኛው ችግሮቹ ማጠቂት ነገሮች፣ እነዚህ ማስፈርቻ ወይ ደግሞ ፖለቲካ የሚያያዙ እንደዚህ መሳሰሉ ነገሮች ውሱን ክልል ላይ ሊሆኑ ይችላሉ። ሌሎቹ ግን በመሰረተው ሀገራዊ ናቸው። ስለዚህ እንደ ሀገር መንግስት መዋቅሩንና ከሕዝብ ጋር ያለነው መናበብ ነው ከመሰረቱ አይቶ ማረም ያለበት የአድማ ብተናውንም የታጣቂዎችን መለሳ እነዚህ መልስ የታጣቂዎች መልስ አመላለስ የመሳሰሉት ነገሮችን ነው ማየትና ማስተካከል ይኖርበት እና ብዙዎቹ የአገራዊ ችግር የዛው ነጸብራቅ ናቸው። ኦሮሚያ ላይ በዛ ጣ የተተከሱ እና በዚህ ነው መታየት ይኖርበት። ቢያንስ ግን ቢያንስ የተወሰኑ ታጣቂዎችን በስማቸው ተገልጾ ማለት ነው። አሁን እስካሁን ድረስ ጥፋት ያለባቸው ሰዎች አስተዳዳሪ እርምጃ ወስዳል ገለ መለ ይላሉ። ግን ማን ነው የታሰረው? ማን ነው የተፈረደበት? የተሰጣ ማናውቅ፣ ተነግሮን አያውቅም። ፖሊሲ ዋት ይበርስም። ስለዚህ የገሌ ገሌ ብለው ቢያንስ የተወሰኑ ሰዎችን መቀጣት መቻል አለባቸው። በስማቸው ተነግሮ ያ ለሌሎችም ርማት ይሆናል። በየ ደረጃ ያለው አስተዳዳሪ ላፊዎችም ደግሞ የህዝብ ተቃውሞ ሲነሳ በወቅቱ ምላሽ ባለመስጠታቸው እንደዚህ ባለማረጋት ተብሎ በግልጽ ማለት ነው። ሌላ ጊዜ እነሱ ተምር በሆነ መልኩ ጥፋት ተቀምጦ ቢያንስ ከዚያን ተገንግሞ አሉ ተሰጭቷል ከተባለ አንድ ነገር ነው። ከተነሱም ከተሻሩም አንድ ነገር ነው። ግን በዚህ መልኩ ማረሚያ ነገር ቢሆን ሌላ ጊዜ ሌላ ማታ መማሪያ ሆነ ለራሱ ድርጅት ደግሞ ይጠቅመዋል። ምክንያቱም ወቅም አይደርስም እያሉ ከዛ ሲገነፍትና እንደዚ አይነት ቃስ ውስጥ እንደዚ አይነት ቃስ ውስጥ አገሪቷ የምትገባበት ሁኔታ ከዛ ተደጋግሞ በየቦታው የምናየው ነገር ነው እና ኃላፊነት ከንቶታች ያለው መዋቅር ወይም በየደረጃ ያለው ላይ ድረስ ያለው መዋቅር በየደረጃው ሰን በትክል ቢሰራ የሚያስችል ሲግናል ሚል ግን ጦሮ ሲግናል መስምታ ያለበት ወደ ማወቅራቸው እንጂ አሁን ባለው ሁኔታ እንደዚህ ፋይል ሊዘጋ ከሆነ ሁለተኛ ሲፈራ ነው የሚሆነው። ኦልሬዲ የከሰር ነው የሰው ሀይል ማለት የሞተ ሰው ምናምን እያለ ሌላ ደግሞ ሁለተኛ ሲፈራ ነው የሚሆነው ሀገር። አመሰግናለሁ አቶ ዳንኤል ብራኔል። በጣም ጥሩ ያላነሳነው ነጥብ አንስተዋል ያውም ደግሞ ስለ ተጠያቂነት ኃይል መጠቀም አስፈላጊ ነው የሚለው ላይ ነው ውይይት ስናካሄድ የነበረው። አሁን እርስዎ ስለ ተጠያቂነት ነው ያነሱት። ዶክተር ጸጋዬ አራርሳ፣ አቶ ዳንኤል ያላነሱት ነጥብ ካለ እሱን ያክሉልኝና ነጻ መርማሪ ኮሚሽን እንዲሁም ስለ ተጠያቂነትም። እሺ አመሰግናለሁ። እንደገና ልክ ነው። ነጻ መርማሪ ኮሚሽን መመስረት ያስፈልገዋል። አሁንም ያው ሁኔታው የበለጠ ፖለራይዝድ ሆነ እንጂ ምንም የምንተማመንበት እውነት ላይ አልደረስንም እንደ አገር ማለት ነው። ስለዚህ እንደተባለው ሰፊ ማንዴት ያለው አጣሪ ኮሚሽን መቋቋም አለበት። መንግስት ይሄንን ኢኒሽቲቭ፣ የቅድሚያ እርምጃ መውሰድ ይገባዋል። እንደተባለው ምክር ቤቱ የኢህአዴግ ብቻ ስለሆነ ነጻና ገለልተኛ ኮሚሽን ማድረግ ኦቨርሲ ማድረግ መፍጠርም ኦቨርሲ ማድረግም ይቸግረዋል ሊባል ይችላል። ነገር ግን እዛ ሀገር ውስጥ በህግ ተመስርተው በህጋዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች አሉ። የእነዚህ እነሱ የተወሰነም ቢሆን ደግሞ የህዝብ ድጋፍ አላቸው። በዚህም ተቃውሞ ሂደት ውስጥ ሁኔታውን ሲታዘቡ፣ የራሳቸው አቋም ሲወስዱ፣ መግለጫ ሲያወጡ የነበሩ አሉ። ስለዚህ ከእነዚህ ቡድኖች ጋር በህጋዊ መንገድ እየተወያዩ እኩል የሚስማሟቸውን ሰዎች እየጠቆሙ በሰፊ ማንዴት የባለው መንገድ እንዲጣራ ማድረግ ያስፈልጋቸዋል። ኢኒሽቲቡን የመጀመሪያ እርምጃውን መንግስት ይወስዳል። ነገር ግን ከሌሎች የፖለቲካ ሀይሎች ጋር ሀገር ውስጥ ካሉቱ፣ በህግ ተመስርተው ካሉቱ ከዚህ መንግስት ጋር በዲሞክራሲያዊ ምርጫ ለመሳተፍ ለመከራከር፣ ለመፎካከር የሚሞክሩ የነበሩ ተቋማት፣ ፖለቲካ ድርጅቶች አሉ። ከእነሱ ጋር ይሄንን ማድረግ ይችላል። እሺ፣ ይሄን ድርጅት ይሄ አጣሪ ኮሚሽን ሲመሰረት ዓላማው አድርጎ መነሳት ያለበት አንደኛ እውነትን ማውጣት ነው። እውነትን መመስረት አለበት። ሁላችንም፣ መንግስትም፣ ዜጎችም ተበዳዮቹም እኩል አብረው በጋራ የሚያወግዙት ግፍ መታወቅ አለበት። እኩል እውነቱ መውጣት አለበት። ቀደም ሲል ዳኒም እንዳለው በሰፊው ምን ፈጸመው፣ ምን ፈጠረው፣ ከምን ተነሳ፣ የት ደረሰ፣ በምን ምክንያት እንደዚህ አይነት ጉድስ ገባን የሚለውን በሙሉ የሚያደራጅና የሚመሰርትልን ተቋም ሊሆን ይገባዋል። ሁለተኛ የተጎዱትን ሰዎች መካስ፣ የጉዳተኞቹን ሰብዓዊ ክብር መመለስ ሁለተኛ አላማው ሊሆን ይገባል፣ የዚህ ተቋም የዚህ መርማሪ ኮሚሽን። ሶስተኛ ያጠፉትን ሰዎች ተጠያቂ ማድረግ አለበት። ተጠያቂ መሆን አለባቸው። ጥፋት ያጠፉ ሰዎች በግልጽ የተመሰረተባቸው ሰዎች። አራተኛ መንግስት ምን ማድረግ አለበት፣ ከዚህ በኋላም እንደዚህ የሰብአዊ መብት መጥፋፋት እንዲኖር የሚያደርጉ ጉድለቶችን እንዴት አድርጎ መሙላት አለበት የሚለውንም እንዲጠቁም ሊያስቀምጥልን ይገባል። ይሄ ይሄ ቡድን ማለት ነው። ይሄ የገለልተኛ ተቋም ምን አይነት ሜምበርሺፕ ይኖረዋል? አንዳንድ ሰዎች የውጭ ስፔሻል ራፖርተሮች እንዲገቡበት ምናምን እንዲመጡ ይላሉ። ምናልባት ይሄ አገራዊው የሆነው ተቋም የሚለው ታይቶ ወይም እሱ እየተደረገ በተባበሩ መንግስታት በኩል እነዚያ የተባበሩ መንግስታት ድርጅት የሰብአዊ መብት ጉዳይ ተቋማት ስለሆኑ ስፔሻል ራፖርተሮች በየ በየመብቱ እንደ የመብቱ ሁኔታ የሚገቡበት መንገድም ሊከፈት ይገባዋል። ከዚህ ባሻገር ተጠያቂነትን ተቃውሞው እንዴት ይፈታ የዚህ ተቃውሞ አሁንም ብልጭ ድርግም እያለ እንዳለ ነው እና በምን መንገድ ነው እልባት የሚያገኘው? ብለሽ ያላነሳሽው ጥያቄ ቀላል ነው። ተቃውሞው መሰረት አለው፣ ጥያቄ አለው። ጥያቄዎቹ ከተመለሱ ተቃውሞ ይመለሳል። ምንም ምንም ችግር ያለበት አይመስለኝም። ጥያቄዎቹ በ በቅርብና በሩቅ የተነሱ ጥያቄዎች አሉ። ከማስተር ፕላን ጋር ተያይዞ ከመሬት ነጠቃ ጋር ተያይዞ ከመልካም አስተዳደር እጦት ጋር ተያይዞ እና ሌሎች ያደሩ የከራረሙ የኦሮሚያ ጥያቄ የኦሮሞ ህዝብ ጥያቄዎች አሉ። እነዚያ ጥያቄዎች ከወረዳ ወረዳ፣ እነዚህ አሁን ከተጠቀሱት አምስት መቶ የፕሮቴስት ሳይቶች የተቃውሞ መንደሮች ባሻገርም የሚሰሙ ጥያቄዎች አሉ። እነዚህን ጥያቄዎች ለመመለስ የመጀመሪያው እርምጃ ህዝብን መስማት ነው። ስለዚህ መንግስት መጀመሪያ ህዝብን መስማት መቻል አለበት። ሁለተኛ፣ ይሄ ሰራዊት ከ ከህዝብ መዋያ ስፍራ መውጣት አለበት። አሁን ተሰራጭቶ ያለው ሰራዊት ከህዝብ መዋያ ስፍራ መውጣት አለበት። ከዚህ ተቃውሞ ጋር ተያይዞ ከማስተር ፕላኑ ተቃውሞ ጋር ተያይዞ አሁንም የሰብአዊ መብት ኮሚሽኑ እንኳን እንዳለው የመልካም አስተዳደር ችግር አለ፣ የሙስና ችግር አለ፣ እንደዚህ የመሬት ችብቸባ ችግር አለ ይላል። ይሄ ችግር ስላለ ከሆነ እንግዲ ያው ይሄ ብሶት የቀሰቀሰው ከሆነ መንግስት እነዚህ ብሶቶችን አድሬስ እስኪያደርግ ከዚህ ተቃውሞ ጋር ተያይዞ ያሰራቸውን በሺዎች የሚቆጠሩ ሰዎችን መፍታት አለበት። አሁንም ህዝቡን ማዋከቡን ማቆም አለበት። ከዛ በመቀጠል የተፈናቀሉ ሰዎችን ወደ ቦታቸው መመለስ አለባት አለበት። ቤትና መሬታቸውን ያጡ ሰዎች ቤትና መሬታቸውን እንዲመለስላቸው፣ ቦታቸው ስራ የተሰራበት ከሆነና ሊመለስላቸው ማይችል ከሆነ ተለዋጭ ሀብት፣ ተለዋጭ ቤት እንዲሰጣቸው ማድረግ አለበት። የሞቱት ሰዎች ልጆች፣ ለሞቱ የተጎዱት ሰዎች መካስ አለባቸው። በዚህ በዚህ መንገድ ባጭሩ ህዝብን በመስማት እና ይሄ ወታደራዊ አገዛዝ በኦሮሚያ ላይ የተጣለውን ነገር በማስተካከል ሰላማዊ ነገር በመፍጠር መንግስት እንደ መንግስት የኦሮሚያን ሲቪል አስተዳደር ወደ ስራ በመመለስ እንደዚሁም ደግሞ ኢን ዘ ሎንገር ተርም እንደ መንግስት የኦሮሚያ መንግስት ሀንድ መቶ በመቶ የተገፋ መንግስት ነው። አሁን ህዝብ ፍጹም አንቅሮ የተፋው መንግስት ነው። ስለዚህ ዴሞክራቲክ ማንዴት ስለሌለው በአጭር ጊዜ ውስጥ ምርጫ የሚያደርጉበትና ህዝብ የሚፈልገው አይነት በህዝብ ድምፅ የቆመ መንግስት የሚያቋቁምበት ሁኔታ እንዲፈጠር ማድረግ ያስፈልጋል። ከዚህ በፊት ግን በህገ ወጥ መንገድ ሰራዊቱን አስሮ ያለምንም የፌዴራል ኢንተርቬንሽን ትእዛዝ ያለምንም የአስቸኳይ ጊዜ አዋጅ ኦሮሚያን በሙሉ በተለይ ከሌላው ክልል በተለየ ሁኔታ የወታደራዊ አገዛዝ ማዕከል መደረጉ ትልቅ ጥፋት ነው። ይሄን እንደ ፖለቲካ ኃላፊዎች የፖለቲካዎቹ ሰዎች የፖለቲካ ስልጣን ላይ ያሉ ሰዎች ጥፋታቸውን ተቀብለው ይቅርታ መጠየቅ ይገባቸዋል። ከዚህ ነው የሚጀምረው ብዬ አምናለሁኝ። ዶክተር ጸጋዬ በጣም አመሰግናለሁ። ኢንጂነሩ እየገፋኝ ስለሆነ ነው ኔ የመመገፋችሁ የሰጣችሁኝ፣ በጣም በጣም ጥሩ ጥሩ ነጥብ ነው። ለአድማጮቻችን በጣም ጠቃሚ የሆነ ሀሳብ ነው ያካፈላችሁን። አቶ ዳንኤል ብርሃኔ እና ዶክተር ጸጋይ አራርሳ በጣም ነው የማመሰግነው ስለ ጊዜያችሁ፣ እግዜር ስጥልኝ። አድማጮቻችን፣ ለጥያቄው መልስ ዝግጅታችን ለዛሬ እዚህ ላይ ይጠናቀቃል። ተሳታፊዎቹን ለአድማጮቻችን መልስ የሰጡትን አቶ ዳንኤል ብራኔንና ዶክተር ጸጋይ አራርሳን በእናንተ በአድማጮች ስም አመሰግናለሁ። እግዜር ስጥልኝ ስላዳመጣችሁ። ባልደረባይን ትዝታ በላቸውንም አመሰግናለሁ። ተከታዩ በቅርቡ በ76 ዓመት ዕድሜው ከዚህ ዓለም የተለየንን ጋዜጠኛ የፊልምና የሕዝብ ግንኙነት ባለሙያ የአቶ ተፈሪ ወሰንን ሕይወትና ሥራ የምናስታውስበት ዝግጅት ነው። አቶ ተፈሪ በ1960ዎቹ አጋማሽ በኢትዮጵያ ውስጥ ተከስቶ የነበረውና ለቀዳማዊ ኃይለሥላሴ መንግሥት መውረድ ከዋና ዋና ምክንያቶች እንደ አንዱ የሚጠቀሰውን ረሃብ በተመለከተ የቢቢሲው ጋዜጠኛ ጆናታን ድምብልቢ በ1966 ዓ ም የተደበቀው ረሃብ በሚል ርዕስ ያወጣውን ዘጋቢ ፊልም ለዓለም ሕዝብ እንዲያስተላልፈው ቁልፍ ሚና መጫወቱን ወዳጁ የአዲስ አበባ ዩኒቨርሲቲ የቀድሞው ፕሬዚደንት ፕሮፌሰር አንድርያስ እሸቴ ይናገራሉ። ጽዮን ግርማ የአቶ ተፈሪ ወሰን ወዳጆችና ቤተሰቦችን አነጋግራ ተከታዩን አዘጋጅታለች። ተፈሪ የወሎን ረሃብ ለዓለም ለማስታወቅ ያበቃው እሱ ነው። ጆነተን ድንብልቢ ከሚባል ጋዜጠኛ ጋር ሆኖ ረሃቡ በዓለም እንዲታወቅ እንዲጋለጥ ያደረገው ተፈሪ ነው። በጣም ትልቅ ተግባር ነው። እንዲመጣ ጋበዘው። ጆናሰን ድንብል ቢን ያውቀው ነበር። እዛ ረሃቡ ቦታዎች አብሮት ሄደ። ከዛም ደግሞ ፊልሙን ይዞ መውጣት አስቸጋሪ ስለነበረ ሸሽጎ እሱን ማሳወቁ በጣም ትልቅ ነገር ነበር እና ኢትዮጵያን በጊዜው እርዳታ እንድታገኝ የተራበው ሰው በዓለም ህብረተሰብ እውቅና አግኝቶ እርዳታ እንዲደርስለት ትልቅ አስተዋጽኦ አድርጎ ነበር። ስለ አቶ ተፈሪ ወሰን ህይወትና ስራ ያስታወሱ ሁሉ ቀድመው የሚተርኩላቸው ተግባራቸው ይህንኑ ነው። በ1960ዎቹ አጋማሽ በኢትዮጵያ ተከስቶ የነበረው አስከፊ ችጋር ለዓለም ህዝብ እንዲደርስ ቁልፍ ሚና መጫወታቸው ይነገራል። ወዳጃቸው የቀድሞ የፍልስፍና መምህር ተመራማሪና የአዲስ አበባ ዩኒቨርሲቲው የቀድሞ ፕሬዝዳንት ፕሮፌሰር አንድሪያስ ሸቴም ይህንኑ አስታውሰው ነበር የተናገሩት። በወቅቱ የቢቢሲው ጋዜጠኛ ጆናታን ድምብልቢ የተደበቀው ረሃብ የሚለውን ዘጋቢ ፊልም እንዲሰራና ከተሰራም በኋላ ከሀገር እንዲወጣ የአንበሳውን ድርሻ ተወጥተዋል። አቶ ተፈሪ ወሰን በ932 ዓ ም በዋግምራ ሰቆጣ ከተማ ነው የተወለዱት። በ943 ዓ ም አባታቸው አቶ ወሰን ኃይሉ በግሪክ የኢትዮጵያ አምባሳደር ሆነው ሲሾሙ አብረው በመሄድ ትምህርታቸውን በግሪክና በእንግሊዝ ሲከታተሉ ቆይተው ከአስር ዓመታት በኋላ ወደ ኢትዮጵያ በመመለስ ጋዜጠኛ፣ የፊልምና የሕዝብ ግንኙነት ባለሙያ በመሆን ለበርካታ ዓመታት አገልግለዋል። ወይዘሮ ታቦት ወልደ ሚካኤል በኢትዮጵያ ቴሌቪዥን የእንግሊዝኛ ዜና አቅራቢ ነበረች። በኢትዮጵያ የአሜሪካ ኤምባሲ ውስጥም ለረጅም ዓመታት በህዝብ ጉዳዮች ግንኙነት ውስጥ አገልግላለች። ባለቤቷ አቶ ተፈሪ ሕይወታቸውን እስካጡበት ድረስ አምስት ዓመት በጓደኝነት፣ አርባ አንድ ዓመታት ደግሞ በትዳር አብረው ኖረዋል። ስለ አቶ ተፈሪ የሕይወት ታሪክ ጠይቂያት አጫውታኛለች። በሰቆጣ የተወለደ ነው። ሹም ወሰን ሀይሉ ልጅ ነው። እንደዚሁም ደግሞ እናቱ ወይዘሮ ጀንበር ይባሉ ነበር እና ቤተሰቡ እንግዲህ በታሪክ እንደምታቂ ከዛጎድ መስቲ የመጣ መስመር ነው እና አያቱም ደግሞ ሀይሉ ከበደ እሳቸውን በጣም የኢትዮጵያ አርበኛ ነበሩ፣ የተዋጉ ነበሩ። እንደዚሁም ደግሞ ቤታቸውን ተቆጦ ወደ ጣሊያን ሀገር ያኔ የተወሰደው እናቱም ወዘሮሽ ሆኖች አብርሃ እሳቸውን በጣም አርገኛ ነበሩ በዚህ በጣሊያን ጦርነቱ ጊዜ የተሳተፉ ነበሩ። እና በጣም ረዥም የሆነ በጣም ትልቅ የቤተሰብ ታሪክ ያለው የአክሱም ነገስታት ዘመን ጊዜ የነበሩ ናቸው እና እስከ ተፈሪ ድረስ አባቱን ዋክሹም ነበሩ የሚባሉ እሱም ደግሞ እንደዚህ በልጅነቱ በጣም በዛ አባቱ ጋር እያለ ሰቆጣ ነው የተወለደው። ምስለንም ትን ተሰጥቶት ነበረ በጣም የተለየ አይነት የልጅነት ጊዜ ነበር ያሳለፈው እዛም ቢሆን ትንሽ ተፈሪ መኮንን ትምህርት ቤት ለአንድ አመት አካባቢ ከተማረ በኋላ ወደ እንግሊዝ ሀገር ሄዶ እዛ እንግሊዝ ሀገር ነው አብዛኛው የተማረው። ወደ አዲስ አበባ ከተመለሱ በኋላ በማስታወቂያ ሚኒስቴር በጋዜጠኝነት ለማገልገል ተቀጠሩ። የአማርኛ ቋንቋ ችሎታቸው የተመጠነና ይልቁንም የእንግሊዝኛ ቋንቋ ችሎታቸው የላቀ ስለነበር በእንግሊዝኛ ቋንቋ ክፍልና በህዝብ ግንኙነት ስራ ላይ ተሰማርተው ነበር። በጋዜጠኝነታቸው የአድማጮች ምርጫ ሊስነርስ ቾይዝ የሚባለው ፕሮግራማቸው በዘመኑ የነበሩ በርካቶች የሚያስታውሱላቸው መሰናዷቸው ነበር። እንዲሁም ፓሬድ የሚባል ፕሮግራም አቅራቢና ቀጥሎም የእንግሊዝኛው ቋንቋ አገልግሎት ተጠባባቂ ኃላፊ ሆነው ሰርተዋል። ክላይዶስኮፕ የሚባል ፕሮግራም በጣም ብዙ ሰው በዚህ በዚህ ነበር የሚያውቀው እና እኔም በቃ ያገኘሁት እዛ ሬዲዮ ነው የተገናኘ ነው መጀመሪያ እኔ በቃ ልክ የመጀመሪያ ስራን ከዩኒቨርሲቲ ግራጀት ካደረግኩ በኋላ ሬዲዮ ኢትዮጵያ ስራ አግኝቼ እዛ ሲሄድ ይህ እንግዲህ አስራ ዘጠኝ መቶ ስልሳ ሶስት ገደማ ነው በኛ አቆጣጠር እና እኔ መጀመሪያ በቃ እዛ ሲሄድ እንግሊዝኛ ክፍል ነው በቃ የተመደብሹ። እና ፕሮግራም ትሰሪያለች ብሎ አቶ ሰገድ ኩምሳ ነበር በዛን ጊዜ እሱ ቢሮ ሰኝ እዛ ግብዬ እንግዲህ ብዙ ጊዜ ያኔ እንግሊዝኛ ክፍል ሲገባ መጀመሪያ የምሰጠው ስራ አንድ ሰው የሊስነርስ ቾይስ የሚመጡት ደብዳቤዎች አሉ፣ በጣም ብዙ በዛ ጊዜ ኤሮግራም፣ በኤሮግራም ነበር የሚልከው ሰው እና ቁጭ ብሎ መጀመሪያ ኤሮግራሞችን መክፈት ነው። እነሱ ከተከፈቱ በኋላ የተጠየቁት ሙዚቃዎችን ደርድሮ አንድ አይነት የሆኑትን እዛ ላይ ፓይል ማድረግ ነበር። እና ቁጭ ብዬ እኔ ሁለተኛ ቀን ላይ ስሰራ በቃ እሱ በሩ ክፍት ታደረገና ገባ። ተፈሪ እና ማነሽ ደግሞ አንቺ ብሎ በእንግሊዝኛ ጠየቀኝ። አይ እኔ እዚህ አዲስ ተቀጣሪ ነው፣ እንግዲህኛ ክፍል ለመሥራት ያልኩኝ ና አስተዋወቅሁ ራሴ ስሙ ጊዜ በቃ እሺ እንግዲህ ያለና፣ ሰላም አለን ተዋወቀል። በዚህ የተጀመረው ትውውቅ ከአምስት ዓመታት በኋላ ወደ ትዳር ተሻገረ። ሞት እስኪለያቸውም 41 ዓመታት አብረው ዘለቁ። ሁለት ልጆች አፍርተው አንድ የልጅ ልጅ ወልደዋል። አቶ ተፈሪ ወሰን በደርግ ዘመን ከ1967 ዓ ምት ጀምሮ ለአምስት ዓመታት የማስታወቂያ ሚኒስቴር የሕዝብ ግንኙነት ኃላፊ ነበሩ። ከ971 እስከ976 ዓ ምት በባህል ሚኒስቴር ስር የተዳደር የነበረው የፊልም ማዕከል ውስጥ የኢትዮጵያ ፊልም ኮርፖሬሽን የፊልም ፕሮዳክሽን ኃላፊ ነበሩ። በደርግ ዘመን ለአምስተኛው የአብዮት በዓል የአብዮቱን የአምስት ዓመታት ጉዞ የሚያሳየውን ድል ፊልም ካዘጋጁት መካከል አንዱ ነበሩ። በፊልም ሙያቸው ሻፍት ኢን አፍሪካ፣ ደ ቢግ ባታሊዮን እና በኃይሌ ገብረስላሴ ህይወት ላይ የተመሰረተው ኢንዱራንስ ፊልም ላይ በፕሮዲውሰርነት ተሳትፏል። በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ለሰባት ዓመታት ያህል በህዝብ ግንኙነት ኃላፊ የሰሩ ሲሆን በ1977 ዓ ም በኢትዮጵያ ተከስቶ የነበረውን አስከፊ ችጋር በተመለከተም በአገር ውስጥና በዓለም አቀፍ ደረጃ ይካሄድ ለነበረው የሚዲያ ሽፋን ስምሪት ውስጥ ይሰሩ ነበር። የቀድሞ የፍልስፍና መምህርና ተመራማሪ የአዲስ አበባ ዩኒቨርሲቲው የቀድሞ ፕሬዚዳንት የነበሩት ፕሮፌሰር አንድሪያስ እሸቴ ስለ አቶ ተፈሪ ጠይቂያቸው ነበር። መጀመሪያ ከአሜሪካ ወደ ኢትዮጵያ ስመለስ ሰቨንቲ ሰቨንቲ ዋን ያኔ ነው የተገናኘ ነው። እና ከዛ ጀምሮ ያው ወዳጁ ስመል። ተፈሪ ለነጻ ፕሬስና በነጻነት ሀሳብን ለመግለጽ የቆመ ሰው ነበር። ዩኒቨርሲቲም የጋዜጠኛነት ትምህርት ቤት ስኩል ኦፍ ጆርናሊዝም ስናቋቁም ብዙ ረድቶን ነበር። አይ ተፈሪ በጣም ግልጽ ሰው፣ ሁልጊዜም ደግሞ ለአካባቢው ላለው ሰው የሚደርስ ለምሳሌ፣ ለመጣበት አካባቢ ለሰቆጣን አንድ ሁለት ያብረን ሄደናል እዛ እና እዛ ለምሳሌ ኮሚኒቲ ሬዲዮ ለማቋቋም ብዙ ጥረት አድርጎ ነበር። ስፍራውም በጣም የተገለለ ስለነበረ ለቱሪዝም እንዲከፈት ብዙ ጥረት አድርጎ ነበር እና የአካባቢውም ባህላዊ አርኪቴክቸር የቤት አሰራራቸው በጣም የተለየ ነው በኢትዮጵያ እሱም እንዳይጠፋ ብዙ ይታገል ነበር ነው ተፈሪ በጣም የምወደው ሰው በጣም ደግሞ ሀገሩን የሚወድ በደርግ እንኳን ከዚህ ያልወጣም ብሎ ረሀብ ላይ ሰዳ ቆየ ሰው እና ከመጣበት ማለት የመሳፍንት ቤተሰብ የነገስታት ቤተሰብ እሱን ትቶ በራሱ የሚኖር እና ፍቅሩ ከሀገሩ ና ከህዝቡ ጋር የነበረ ሰው ነበር በሱ ነው የሚወደው በ አቶ ተፈሪ ወሰን በአሜሪካ ኤምባሲ በዩናይትድ ስቴትስ ኢንፎርሜሽን ሰርቪስ የኢንፎርሜሽን ሀላፊ ሆነው ሰርተዋል ዋግ ኮሚኒኬሽን ኢንተርፕራይዝ የተባለ ድርጅት በማቋቋምም ኢንፎርሜሽን ዳይጀስት የተባለ ህትመት ያወጡ ነበር። አቶ አብዱል መሐመድ በአፍሪካ ህብረት የግጭት ማስወገድ ማዕከል ውስጥ ቺፍ ኦፍ ስታፍ ናቸው። የአቶ ተፈሪ ወሰን ጓደኛም ነበሩ። ተፈሪን የማቀው የአውሮፓ አቆጣጠር በሺ ዘጠኝ መቶ ስልሳዎቹ ጀምሮ ነው። የትምህርት ቤት ክላስሜቴ የእሱ በጣም ቅርብ ዘመዱ ስለነበረ ቤታቸው ብዙ ጊዜ ሄድ ነበር። ምንም እንኳ ተፈሪ በድሜ ትንሽ ከኛ ከፍ ብልም ተፈሬ ልክ እንደ ኩያ አድርጎ ነበረ የሚያወጋን። መጀመሪያ ሳገኘው ከእንግሊዝ ሀገር ገና መመለሱ ስለነበረ በጣም የሚናርክ እንግሊዝኛ ቋንቋ ችሎታ ነበረው። በዚህም እሱ እንደሱ ለመምሰል ጥረት እናደርግ ነበረ ከዛ የማውቀው የተሞላበት አሁን ሳስበው ሊስነር ቾይስ ማለት የዘፈን ምርጫ፣ ቅዳሜ ዕለት ያካሄድ ነበረ ፕሮግራም ነበረው። ሊስነር ቾይስ በእንግሊዘኛ ተወዳጅ የሆኑ ሙዚቃዎችን ለመጀመሪያ ጊዜ ዳንስ የተማርንባቸው ምናልባትም ለመጀመሪያ ጊዜ ገርል ፍሬንዶቻችንን የፍቅረኞቻችንን ያስደመስንባቸው ሙዚቃዎች ያወቅ ነው በተፈሪ ፕሮግራም ነው። ተፈሪ በጣም ማስታውሰው እና በጣም ዘክረው በማንነቱ ፐርሰናሊቲው በጣም ማራኪ ሞቅ ያለ ካሪዝማቲክ ጠባይ ነበረው። ፈገግታ ምንም ጊዜ አይለየውም። ኤክስትሪምሊ ኢንጌጂንግ የሆነ ፐርሰናሊቲ እና ጠባይ ነበረው። ተፈሪ ለቤተሰቦቹ፣ ለወዳጆቹ የነበረው ፍቅር እና ውዴታ በጣም የጠለቀ ነበር። በተለይ ለባለቤቱ ለታቦቱ የነበረው ውዴታ እና ፍቅር አክብሮት የሚያስቀና አርአያ በምሳሌነት የሚጠቀስ ነው። መራራና አስከፊ ረሃብ በኢትዮጵያ በገባበት ጊዜ ያለ ሲከሰት የሚያስተናግዳቸው የውጭ ሀገር ጋዜጠኞች ብዙ ነበሩ እና እነሱን በሚያስተናግድበት ጊዜና ወደዚህ ወደ ረሃቡ ባለ ወዳለበት ሁኔታ በሚወስዳቸው ጊዜ ለማሳየት የሚፈልገው ለእነዚህ ጋዜጠኞች ወይም እንዲገነዘቡ የሚፈልገው የረሃቡን ክፋት ብቻ አይተው እንዳይሄዱ ሳይሆን የህዝቡን ጨዋነት፣ መሰረታዊ ዲግኒቲውን እንዲያዩ በጣም ነበር የሚገፋፋቸው። አቶ ተፈሪ ለአምስት አመታት ያህል ሕክምና ሲከታተሉ ቆይተዋል እና መጨረሻ ላይም ትንሽ የልብ ህመም ችግር ስላጋ ተጨማሪ ስላጋጠመው እሱ አንድ ላይ ሆነ የሳምባ ካንሰር ላይ ልቡ በቃ መጨረሻ ላይ በቃ በተለይ በትንፋሽ ችግር በሰኔ ሶስት ቀን ቤቱ እያለ በቃ አቶ አብዱል መሀመድ አቶ ተፈሪ ደስተኛ ሰው እንደነበሩ ይናገራሉ። ባሳለፈው ህይወቱ ምንም አይነት ቅሬታ የነበረው አይመስለኝም። ተፈሪ የተሟላ የሚፈልገው አይነት ኑሮ ኑሮ ነው ከዚህ ዓለም የተለየው። ምናልባት ምናልባት አንድ ቅሬታ ተፈሪ ቢኖረው ነፍሱ ስትለየው ሀገሩ ቢኖር ምርጫው ነበረ ብዬ አምናለው። በቀድሞ ወሎ ጠቅላይ ግዛት ዋጋ አውራጃ ሰቆጣ ከተማ ግንቦት አንድ ቀን 1932 ዓ ም ከአባታቸው ከዋግሹም ወሰን ኃይሉና ከእናታቸው ከወይዘሮ ጀንበሮ ወርቅ ብሮ የተወለዱት አቶ ተፈሪ ወሰን ሰኔ 3 ቀን 2008 ዓ ም በዩናይትድ ስቴትስ ሕይወታቸው አልፎ ሰኔ 11 ቀን 2008 ዓ ም በአዲስ አበባ በመንበረ ጸባዖት ቅድስተ ስላሴ ካቴድራል ቀብራቸው ተፈጽሟል። በዚህ አጋጣሚ ደግሞ በጣም ለሐዘናችን ተካፋይ ለሆኑት አሜሪካን ሀገርም እዚሁም አዲስ አበባም ከመጣን በኋላ ወዳጆች፣ ዘመዶች ጓደኞቻችን ሆኑ በጣም ለማመስገን ወዳለሁ። ከተከታዩ እንግዳዬ ጋር ደግሞ ለጥቂት ደቂቃዎች ወደ ሰማይ እንመጥቃለን። ከላሌ የጥናት ክለን የምባለው የምስራቅ አፍሪካ ህዋ ሳይንስ ማስተባበሪያ ጽህፈት ቤት ዳይሬክተር ነኝ። የአስራአራት ሀገሮች ጽህፈት ቤት ነው። ሌሎች ሀላፍነቶች አሉ። በዚህ ብቻ ይበቃል ብዬ ነው። የኢትዮጵያ ስፔስ ሳይንስ ማህበር ሊቀመንበር እንደነበሩ ማስታውስ ነበረ። ፎርማሊ እኔ ነው ያለሁት። እሺ ዶክተር ከላሊ እስቲ አሁን ሰሞኑን በዓለም ዙሪያ እየታየ ባለው የህዋ ምርምርና የህዋ ወረራም ልበለው ምናልባት ሁኔታ ልምጣና እየታየ ያለውን የዘመቻ ሁኔታ እንዲያስረዱኝ ፈልጌ ነበር ነበረ ህንድ ሰሞኑን ብዛት ያላቸውን ሳተላይቶች በአንድ ጊዜ አምጥቃለች። ብዙ ሰዎች እንደውም ሲቀልዱ በዘንቢላ አድርጋ ወደ ሰማይ ወረወረች ሳተላይቶቿን የሚሉ ሰዎችም ሰምቻለሁኝ። በአንድ ጊዜ ሀያ ሳተላይቶችን ማምጠቅ በቻይናም በኮሪያም በዩናይትድ ስቴትስም በስፔስ ኤክስ በኩል እንደዚሁም በአውሮፓውያኑም በኩል ማለት ነው እንደዚህ አይነት በአንድ ጊዜ የተስፋፋ የህዋ ላይ ንቅናቄና እንቅስቃሴ ይታያል። ምንድን ነው ይሄ አዝማሚያ? እንግዲህ ከቁጥሮቹ ጋር ለመነሳት ከተፈለገ ህንድ ሀያ ነው የመጠቀችው በአንድ ጊዜ ማለት ነው። ወንዋን ሚሽን የሚባለው ማለት ነው። በአንድ ተልእኮ ወይም ሚሽን የሚባለው ማለት ነው። ዩናይትድ ስቴትስ ኦፍ አሜሪካ ሀያ ዘጠኝ ባንድ ጊዜ አድርጋለች። ራሽያ ሰላሳ ሰባት አድርጋለች። ስለዚህ አዲስ ክስተት አይደለም ማለት ነው። ምንድን ነው ይሄንን ህንዳ መጠቀቻቸው ሀያዎቹ አስራ ሶስት የሚያክሉ አሜሪካ ናቸው። ስለዚህ ከዛ ውስጥ ደግሞ አንዱን የጎግል ነው እና እነህ ምንድን የሚያደርጉ ሀያዎቹ እየረሳቸው ስራ አላቸው ላይ ከደረሱ በኋላ ማለት ነው እየረሳቸው ተበትነው ነው ስራ ይሰራሉ። ተሎኳቸው የተለያየ ስለሆነ ማለት ነው በአብዛኛው ምን ላይ ነው የሚያተክሩት? ስፔስ ላይ ሲባል እንግዲህ ኤርዝ ኦብዘርቬሽን አለ መሬትን የመቃኘት ማለት ነው። መሬት መመልከት ወይ መቃኘት ማለት ነው። ሰርቬለን ብቻ አይደለም። ምልክታዎችም አሉ ናቪጌሽንም አለ ማለት ነው። የባህር አየርና የመሬት ትራንስፖርት ማለ ወይ ጉዞዎች የጂፒኤስ ቴክኖሎጂ ማለት ነው። አሁ ከላይ ሆኖ ማለት ነው የጉዞ የጉዞ መምሪያ ማለት ነው። እንደዛ ከተበላ አሁ እንግዲህ ያልበትንም ማለት ነው። የት ና ለምሳሌ መርከብ ባህር ላይ ከሆነች የት ነው ያለችው? ምን እያደረገች ነው? በቆማና ያለችው እየተጓዘች ነው? ከተጓዘች ደግሞ በስንት ፍጥነት ተብለው ምን ችግር አለ እዛ አካባቢ ተብለውም አካባቢ ሁኔታም መረጃ ይሰጣሉ ማለት ነው። ይሄ ማለት በዚህ በምድራችን ላይ የማንኛውም አካል ትክክለኛ መገኛ ስፍራ ወይም በእንግሊዝኛው ምህፃር ጂፒኤስ ግሎባል ፖዚሽኒንግ ሲስተም የሚባለውን ነው ማለት ነው። አሁን እያስረዱኝ ያሉት አሁን ግሎባል ፖዚሽኒንግ ሲስተም አሁን ኮኦርዲኔቶች አለ ሶስት ማለት ነው። እሺ ኤክስ ዋይን እና ዚ የምንለው ማለት ነው። ምን ሎንግቲድ፣ ላቲቲድ እና ኤሌቬሽን የሚባለ በእንግሊዝኛ ማለት ነው። ጠቋሚዎች ማለት ነው። እሱ የት ነው ያለው ያን አካል ነው እንድን አካል ከዛ አሁን የተላኩ ያሉ ሳተላይቶች ሪዞሉሽን የሚባል አለ። አንድና አንድ ነገር ለማየት የሚያበቃን መሳሪያ ሃይ ሪዞሉሽን ነው ማለት ትንሽ ነገር እስከ ማየት የሚያስችለን ማለት ነው። ረው ሪዞሉሽን ነው ማለት ደግሞ ያው እንደቀቅ ያሉ ነገሮች መሬት ላይ ማየት ማንችልባቸው ሁኔታዎች ማለት ነው። አለ አሁን ወደ ሰንቲሜትር እየገቡ ናቸው ሀገሮች ማለት ነው። ስለዚህ እነዚህ ሳተላይት ቤቶች ካሜራዎችን ወይም ቴሌስኮፖችን ሁሉ የጫኑ ናቸው ማለት ነው። ካሜራ ያላቸው ካሜራ የራሱ እንዳልኩ ሪዞሉሽን የያዘ ነው። ለምን ፐርፐዝ ነው የምንጠቀምበት ነው። ለምሳሌ ለእርሻ ከሆነ ማለት ነው። ለእርሻ ከሆነ ለብቻ ነው። ለማድን ፍለጋ ከሆነ ለብቻ ነው። ባህር ላይ ያለው ሁኔታ ለማወቅ ተፈለገ ለብቻ ነው። ስለዚህ ፐርፐዝ ቤዝድ የሆነ ወይም ፐርፐዝ ኦሬንትድ የሆነ ወይም ምንለው ዓላማን ማዕከል ያደረገ ወይም ተልእኮ ያለው ካሜራ ማለት ነው። ተልእኮውን ማዕከል አድርጎ ነው ካሜራውን የሚቀረጸው ካሜራ ወይ ካሜ የካሜራው አይነት ማለት ነው። ወይም የሌንሱ አይነት ማለት ነው። ትልቅ ስራ እየሰሩ ናቸው። አንዳንድ ጊዜ የሚያስቸግረው ምንድን ነው ስፔስ ወይ ሳይንስ ጨምሮ ወደ አማርኛ ኤግዛክትን ለመቀየር በጣም ስለምንቸገር ነው እንጂ አድማጮችን ማስቸገር ፈልግ አይደለም። ይገባኛል። አዎ፣ ለዚህ ነው እኔም ጣልቃ እየገባሁኝ ትንሽ ፈታ ለማድረግ እየሞከርኩኝ ያለሁትና ይገባኛል። በሌላው ቋንቋ ውስጥ መቆየት ፈልገው እንዳልሆነ እና በአሁኑ ጊዜ እነዚህ ሀገሮች ወደዚህ ሁኔታ እንዲገቡ ወይም በተመሳሳይ ጊዜ እንዲረባረቡ ያደረጋቸው ከቴክኖሎጂ የሰውየው አስፈላጊነት የተለየስ ሁኔታ አለ። በዓለማችን ዙሪያ ከፖለቲካ ጋር የተያያዘ ከዓለም አቀፍ ግንኙነቶች ጋር የተያያዘና፣ የመሳሰሉት ከንግድ ጋር የተያያዘ እንግዲህ ፖለቲካውን ከንጠለቅ ብዬ ባልገባበትም ኢኮኖሚ ጋር ልበልና የዓለም ኢኮኖሚ እንደሚታየው የምስራቅ ዘነን ወደ ምስራቅ እያጋደለ የመጣ የከኔ ድገት ና አለው። ያ ምን ማለት ነው ነው እንግዲህ አሁን እየመጣ ያለው ኢኮኖሚ በፈረንጅ የሚሉስ እውቀት መሰረት አድገ ናውለጅ ቤዝድ እና ኢኖቬሽን ወይም በፈጠራ የተመራዊ ኢኖቬሽን ድሪቭን የሚባለው ማለት ነው እነዚ አይነት አካሄድ ነው እየሄድን ያለ ነው። ማንኛውም የምንሰራቸው ፕሮዳክቶች፣ ምርቶች ምንና የምንሰጣቸው አገልግሎቶች ወይ ጄኔራሊ ኮሜዲቲ የምንለው ሸቀጥ የምንለው በእውቀት የተመሰረተ ነው እየሆነ ያለው። ይህን እውቀት ደግሞ ከምዕራቡ ዓለም ወደ ምስራቁ እየተጓዘ ነው። ነው መጓዞች አይደለምም ተጉዞም በጣም የምዕራብ ዓለም ላስቸግር በሚችልበት የኢኮኖሚ ደረጃ እየደረሰ ነው። ለምሳሌ ህንድንና የቻይናን ስናይ ማለት ነው። እንግዲህ ይህን ኢኮኖሚ በቀጣይነት ለማስኬድ የግድ የቴክኖሎጂንና እውቀትን መሰረት ያደረጉ ስራዎች መስራት እንዳለባቸው በአብዛኞቹ ህንድንና ቻይና ወደ አሜሪካና አውሮፓ አስልከው ብዙ ብዙ ሰዎችን አሰልጥነው ወደ ሀገራቸው መልሰዋል። ስለዚህ ያንን የመለሱትንም ሀገር ውስጥ የሚያስተምሩትንም ተደምሮ ትልቅ የሰው ኃይል ፈጥሯል። ይሄ የሰው ኃይልን መሬት ብቻ በሚሰራው ስራ ብቻ ተወስኖ ኢኮኖሚ ለውጥ ይመጣል ተብሎ አይታሰብም። አሁን አለም እያሰጋት ያለ ከማንም በላይ ደግሞ ይሄ ሳይበር ሴክዩሪቲ የሚሉት ወይ ደግሞ የኢንተርኔት ደህንነት ጉዳይ ማለት ነው። ኢንተርኔት ከኢንተርኔት ደህንነት ጋር ተያይዞ ነው ማለት ነው። የአንድን ሀገር ምንም ሳትንቀሳቀስ ቤት ቁጭ ብለህ ሁሉም ነገር ማውጥ ትችላለህ። ስለዚህ ያንን ለማድረግ ደግሞ የግዱስ የቴክኖሎጂ ምጥቀት እና እውቀት ያስፈልጋል። ያን ለማድረግ የሚወዳደሩት የእውቀት ውድድር ናለው፣ የቴክኖሎጂ ውድድር ናለ። ያ የቴክኖሎጂ ውድድር እነኝን ሀገሮችን በጣም ስጋት ውስጥ የከተታቸው ስፔስ በጣም ወሳኝ መሆኑ የምታውቀው በአስራ ዘጠኝ ሰባ አምስት በፈረንጆች አቆጣጠር አሜሪካና ራሽያ ቀዝቃዛ ጦርነት ውስጥ በጣም ችግር ነበሩ። በማይታመን ግጭት ውስጥ ነበሩ። ነገር ግን አፖሎ የምትባለው ማለት ነው። አፖሎ ሶዚዝ የሚባሉት የአሜሪካና የሶቪየት ህብረት በአንድ ላይ ሰርተዋል። ይሄ ምንድን ነው? ከአይዲዮሎጂ ይልቅ የቴክኖሎጂ አድቫንስመንትን እንደሚገፋ ማለት ነው። ውሳኔ ለመውሰንና ለመተባበር ያን ማድረግ እንዳለብህ አሁን በቅርቡ ደግሞ በዚህ ሳምንት የናሳው አስተዳዳሪ ቻርለስ ቦልደን ለምክር ቤቱም እንድናያል ለአሜሪካ ውሳ መወሰኛ ምክር ቤት ከቻይና ጋር በስፔስ ላይ እንድንተባበር ህግን መቀየር መቻል አለብን ብሏል። ለምን ቻይና ምን እያደረገች ነው ያለችው? ይሄ የሳተላይት ኮንስሌሽን የሚባለው ማለት ነው። ብዙ ሳተላይቶችን ወደ ሰላሳ አምስት የሚሆኑ ሳተላይቶችን ወደ ህዋ ልካ ማለት ነው ኮንስሌሽን ጋር አስገብታል። ለአለም ሀገራት ሰርቪስ ልትሰጥ ነው። የናቪጌሽንም የፖዚሽኒንግ ሲስተምም የሁሉም የወይዘርም የክላይሜትም ሌሎች ነገሮች ማለት ነው። የአሜሪካ ኩባንያዎች ሲሰጡ የነበረውን አገልግሎት ማለት ነው። የአሜሪካ ሲሰጡ የነበረው እሷም የራሷ ማለት ነው። የራሷ እዛ ስፔስ ውስጥ ያለው የራሷ የኮንስሌሽን ማለት ነው በጥራ ያን አገልግሎት ለምችሉትም በገንዘብ ለማይችሉትም ደግሞ በነጻ ሰጣለሁ። ስለዚህ አብረን አምስት ስራ አስተላልፋለች። ዶክተር ከላሊን ለዛሬ አመሰግናለሁ። የጀመርነው የህዋ ንግግር ይቀጥላል። እስከ ስንብታችን ዲጄ ፋጹ ሱራፌል ሽፈራው ከመራረጠልን ዘፈኖች አንዱን ልጋብዛችሁ፣ ብሬ በሄኖክና መሐሪ ወንድማማቾች። La alaikum. Tameto ngulfen kasnai Det we forget i see he fantasy የማጠቃለያ ዜና እናሰማለን። አድማጮቻችን በአንድ የሞቃዲሾ ሆቴል ውስጥ ከአሸባሪዎች ጋር የነበረው ፍጥጫ ማብቃቱን ባለስልጣናት አስታወቁ። ጥቃቱ ግን ለሀያ ሰዎች ህልፈት ምክንያት ሆኗል። ከሞቱት መካከል የአካባቢ አየር ጥበቃ ሚኒስትሩና ሶስት የራዲዮ ጋዜጠኞች ይገኙበታል። በመጪሁ ዳር በሚካሄደው የጋና ጠቅላላ ምርጫ ወቅት የፖሊስ መኮንኖች ገለልተኞች እንደሚሆኑ ዋና ወዛዥ ኢንስፔክተር ጀኔራል ጆን ኩዳ አርቦ አስታወቁ። ኩዳሎር በፖለቲካው ረገድ ሙያዊ ግዳጃችን እንወጣለን፣ ህዝቡም አስተማማኝ የድህንነት ጥበቃ ሊያገኝ ይገባዋል ብለዋል። የኢራቅ ኃይሎች ለበርካታ ቀናት ባካሄዱት ውጊያ የፋሉጃ ከተማን ከእስላማዊ አማጺ ቡድን ሙሉ በሙሉ ማስለቀቃቸውን የኢራቁ ከፍተኛ ባለስልጣን ሌፍትናንት ጀኔራል አብዱል ወሃብ አልሳዲ ዛሬ እሁድ አስታወቁ። ከተማይቱ ነጻ ወታለች፣ ከባድ ውድመት ግን ደርሶባታል ብለዋል። ብሪታንያ ከአውሮፓ ህብረት በመውጣቷ የተፈጠረው ድንጋጤ እንደቀጠለ ባለበት ወቅት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ እዚያው አውሮፓ ስለነበሩ ባልተጠበቀ ፕሮግራም ግን ወደ እንግሊዝ ጎራ እንደሚሉ ተገለጠ። ኬሪ ከእንግሊዙ አቻቸው ፊሊፕ ሃሞድ እና ከሌሎችም ባለስልጣናት ጋር እንደሚነጋገሩ ታውቋል። አድማጮች፣ ለሰዓቱ ያለን ዜና የሆነው አዲሱ አበበ ነኝ። ደህና ደሩ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በየስፍራው ባሉ ባልደረቦች ስም ለዛሬ በዚሁ እሰናበታለሁ። ሰሎሞን አባተ ነኝ። ጤና ይስጥልኝ። በደህና አደሩ።